አቶ አበረ አዳሙ የኤፌዴሪ ሕዝብ ተወካዮች ምክር ቤት አባል በወሳኝ መልኩ በብዙዎች ዘንድም እንደዚሁ ትኩረት እንዲሰጥበት የሚሹት በውጭ ሀገር ነዋሪም ሆኑ በሀገር ውስጥ ያሉ ወገኖች በተለይ ከምዕራብ ዓለም መንግስት ላይ የደረሱ ያሉ ጫናዎችን ጋር በተያያዘ ጠንካራ የሆነ የውጭ ጉዳይ ሚኒስቴር ለውጥ ማሻሻያ ወይም ሪፎርም እንዲካሄድና ብቃት ያላቸው ዲፕሎማቶች በመላው ዓለምም ሆነ በአገር ውስጥ በውጭ ጉዳይ ሚኒስቴር ውስጥም እንደዚሁ ብቁ የሆኑ ሰዎች መደቡ ሌላው የብዙዎች ፍላጎት ነው። የውጭ ጉዳይ ሚኒስቴርን ከማጠናከር አኳያስ ምን መደረግ አለበት ይላሉ? ካሁን ምን እየተደረገ ይገኛል? ከውጭ ጉዳይ የአካባቢ የሚሰጡት መግለጫዋቸውን ስንሰማ የራሱን ለውጥ እያካሄደ ወይም ሪፎርም እያደረገ እንደሆነ ነው የምንሰማው። የክቡር የውጭ ጉዳይ ሚኒስትሩና የምክትል ጠቅላይ ሚኒስትሩም በሰጡት መግለጫ ሪፎርም እያደረጉ እንደሆነ ተቋማቸውን እናም ቀደም ሲል የነበረውን ኢትዮጵያን ለማፍረስ በተለይ የአውሮፓውያን የአድዋን ቂም በማስታወስ ኢትዮጵያን ለማፍረስ ጊዜው አሁን ነው ብለው ከዳር እስከ ዳር የተነሱበት ወቅት ስለሆነ በዲፕሎማሲው መስክ ጠንካራ ጀግኖችን የማፍራት ጉዳይ ትኩረት ተሰጥቶት እየተሰራ ያለ ነው። አሁንም ስልጠና ላይ ነው የነበሩት። በቅርቡ ከአንድ ቀን ወይም ከሁለት ቀን በፊት መሰለኝ የሚጠናቀቀው፣ ለረጅም ጊዜ ስልጠና ሲሰጥ ነበር። ከምን ነው ያሉ ዲፕሎማቶችና የዲፕሎማቲክ ማህበረሰብ አባላት ተጠርተው ምን ምን ነገር ነው መስራት ያለባቸው፣ በኢኮኖሚ በንግዱ፣ በመሳሰሉት ጉዳዮች ላይ በዓለም ማህበረሰብ ውስጥ ኢትዮጵያ ምን አይነት ተቀባይነት ምን አይነት ቦታ ይኖራት ይገባል ነገር ላይ በጣም ዝርዝሩን ግን የለበትም ይሄ ነው ማለት ባልችልም ጠንካራ ስልጠና ሲሰጥ እንደነበረ ነው በመገናኛ ብዙኃን የተከታተል ነው። እና አሁንም የነበረው ለምን እንደሆነ እናውቀዋለን። ኢትዮጵያ አሁን አውሮፓውያን እየተባረጉ የነበረው ዲፕሎማቶቹ እርግጥ ለኢትዮጵያ የሰሩ የነበሩ ዲፕሎማቶች ናቸው ወይ? ሙሉ በሙሉ ተሰማርተው የነበረውን ብለን የምንጠይቅ እኔ በኩሌ ጥያቄ ይኖረኛል፣ ለሪዘርቬሽን ይኖረኛል። ምክንያቱም ወያኔ ኮስኮቶ አሳድጎ ጆሯቸውን እየቆነጠጠ ለቁም ነገር ያደረሳቸው ለቁም ነገር ስም በሱ ልክ በሱ አምሳል ሊቀረቃቸው በሱ ልክ ወረድ አድርገው ኢትዮጵያንም አውርደው እንዲመለከታት ያደረጋቸው ሰዎች አልነበሩም ማለት አይቻልም። ስለዚህ ሁሉም የነበሩት ዲፕሎማቶቻችን ጠንክረው ቢሰሩ መላ ጊዜያቸውን መላ አቅማቸውን አስተባብረው ቢሰሩ ኖሮ የተበተነ ወያኔ አገር ልበትን ነው እያለ ሲሰራ ያን አጀንዳ ተቀባይነት አግኝቶ በዓለም ላይ ኢትዮጵያ እንዲህ የጠላቶች ሁሉ መጠቋቋሚያ ባልሆነች ነበር። ነገር ግን አሁን በሚደረገው ሪፎርም ወይም ለውጥ ተገቢ ሰዎች ተገቢ ቦታቸውን ያገኛሉ የሚል እምነት አለኝ። እናም ኢትዮጵያ ወደ ነበረ ክብሯ እንደነበረ ለእልናዋ ትመለሳለች፣ የሚል እምነት አለኝ። ይህ ጠንክሮ የሚሰድበት ጉዳይ ነው። ሰሞኑ አንድ ሁለት ቀን የኦሪየንቴሽን ስብሰባዎች ነበሩና አዲሱ ፓርላማ አባላት ጋር እና እዚያ ላይ ሲነሳ የነበረው አንዱም ይህ ጉዳይ ነው። ጠንክሮ ኢትዮጵያ ትክክለኛ መልኳን ኢትዮጵያን መልክ የማሳየት ጉዳይ ቀዳሚ የሆነን ኋለኞች የሆንበት ምክንያት ምንድን ነው? ኢትዮጵያ በርካታ ሊቃውንት እያሏት ለምንድን ነው የተበተነ ፈት ይዞ ለትቀቀን የፈጠራው ታሪክ እያያዘ የፈጠራ ድራማ እየሰራ መንገድ ላይ ተከታዮችን ውጭ ያሉትን አባሎችን እያንከባለል በአስፋልት ላይ እያስመሰለ የውሸት ድራማ እየሰራ ያለምን ህዝብ ያታለች ያለው እኛ እውነት ይዘን ለምንድን ነው ተደማጭነት ያላገኘ ነው የሚሉ ነገሮች ሁሉ ትኩረት የሚሰጣቸው ጉዳዮች ናቸው። እስካሁንም ድረስ የተማርንባቸው ብዙ ነገሮች አሉ። ይሄ ግን እንዳይቀጥል በኢትዮጵያን በእውነተኛ መልኩ ያለምን ህዝብ እንዲያውቃት ኢትዮጵያ ምን እንደምትመስል ልኳም መልኳም እንዲታወቅ ከገዲው ጥረት ይደረጋል። እንደዚህ ደግሞ ብቁ ሰዎች ይመጠላሉ ብዬ የኢትዮጵያ መንግስት በአለፉት ሶስት ዓመታት ከፍተኛ ጥረት አሳይቷል። በውጭ ሀገር ከሚኖሩ የኢትዮጵያ ማህበረሰብ አባላት ጋር ግንኙነቶቹን ለማጠንከር ሀገራቸው እንደ ዜግነታቸው የድርሻቸውንም አስተዋጽኦ እንዲያበረከቱ ለማድረግ እጆቹን ዘርግተዋል። አሁን ቀጣዩ አምስት ዓመት ቋሚ መንግስት በሚቆምበት ወቅት ከዲያስፖራ ማህበረሰብ ጋር በተለይ ያለው ግንኙነት እንዲጠነክር ምን መደረግ አለበት ይላል በአዲሱ መንግስት አጀንዳ ውስጥ ምን አይነት ቀዳሚ ስፍራ ሊኖረው ይገባል? ውጭ ያለው ማህበረሰብ እንግዲህ የወጣበትን ምክንያቱን እናውቃለን። በሁለት ምክንያቶች ነው። አንደኛው የተሻለ ኑሮ በመፈለግ ወይም የኢኮኖሚ ሁኔታው አልመቸው ብሎ የተሰደደ ሲሆን በባህር አውሬ እየመላው የተካለት ነው። እንግዲህ ውጭ ብዙ ጊዜ ሄዶ የምናገኘው ሌላው በፖለቲካ ምክንያት ሀገሩ ላይ የመኖር መብቱን ተመስጎ የተሳደዘ ነው፣ አብዛኛው አብዛኛው ስለዚህ የሚሰደደውበት ምክንያት ስለሌለ ዛሬ ወደ አገሩ ተመልሶ በገንዘቡም በአእምሮውም ሀገሩን እንዲያገለግልና የሀገሩን ትንሣኤ አብሮ እንዲያይ ለትንሣኤዋም የአቅሙን እንዲሰራ የሚደረግበት ሁኔታ ይኖራል። ዛሬ ውጭና ውስጥ ተብሎ ዲያስፖራው የተለየ በጠላትነት የሚፈረጅበት ወደ ሀገሩ እንዳይገባ የሚከለከልበት ማንከልካይ ማንፈቃጅ የሚሆንበት ያልተለየበት አገር አይኖርም። ከዚህ በኋላ የጋራ ሀገራችን ናት። አሁን በተጨባጭ እያየነው ያለ ነውም ኢትዮጵያ ናት እንኮ ነው። እንዲያውም ተበታትኖ የነበረው በየቋንቋው በየምናምኑ እርስ በርስ እንደ ጠላት ሲተያየ የነበረው እኮ አሁን አንድ ሆና የሚገርመው ነገር በጣም ጥሩ ጊዜ ነው ያመጡልን። ለነገሩ ብዙ ሰዎች ቢጎድብንም ኢኮኖሚያችን እንቢደቅም ለመልክ እንዲሰጠን ብዙ ቢጣርም አንድ እንድንሆን ግን ትልቅ ሁነታ ደግሞ ውለውልናል እና ህዋት ውስጥ ማለት የለው አሁን ውጭም ውስጥም ያለው አንዲት ጠንካራ አገር ለመገንባት ከፍተኛ ጥረት ለምሳ እየተደረገ ነው። ለምሳሌ በቅርቡ የታላቁን የአባይ ግድብ በተመለከተ ከዚህ ቀደም ያልታየ መዋጮ ነው እየተወጣ እያዋጣ ያለው ውጭ ያለው ወገናችን ለወደፊትም ኢትዮጵያ በመገንባት ረገድ ኢኮኖሚን ብቻ ሳይሆን በዲፕሎማሲ በዲፕሎማሲ ረገድ በመልካም ገጽታዋ እንዲታየው ማድረግ ረገድ ገጽታዋን በመለወጥ ወይም ትክክለኛ ገጽታዋን በማሳየት ረገድ ውጭ ያለው ማህበረሰብ እያንዳንዱ አባል ወኪል ነው ለሀገሩ ሆኖ የሚሰራው ከዚህ በኋላ ብዬ አምናለሁ። አሁንም እየታዩ ያሉ ምልክቶች አሉ በደንብ ምክንያቱም የሀገሩ ህመም እያመመው የሀገሩ መቁሰል ኅሊናውን እያቆሰለው የሚሰራውን በውጭዎች ላይ ጫናውን ለመቀልበስ በውጭ የሚደረገውን ጫና ለመቀልበስ እየተደረገ ያለ ጥረት አለ። በጣም መልካም ነገር የመንግስታቱ ድርጅት አለበት ተቃውሞ በማድረግ ኒውዮርክ ድረስ በመሄድ በተለያዩ አውሮፓም የሰሜን አሜሪካ ከተሞችም ሰላማዊ ሰልፍ በማድረግ እንግዲህ አሜሪካ ውስጥ አውሮፓ ውስጥ ያለ ኑሮ በጣም በጣም በጣም ውድ ነው። ሰዓት በጣም ውድ ነው። ያንን ስራውን የስራ ሰዓቱን መስዋዕት አድርጎ ነው እንግዲህ እዚያ በብርዱም በፀሐዩም ሰለፈ መከራ የሚያው እና አንድ ሆነን የውጭ የውስጥ ሳይባል እንደ ዲፕሎማት እንደ ልዩ የኢትዮጵያ ባለሙሉ ስልጣን አምባሳደር እያንዳንዱ ዜጋ አገሩን ወክሎ የሚናገርበት ሁኔታ ይፈጠራል። ምክንያቱም የሚለያየን ነገር የለም። ከዚህ በኋላ ገሌ እንደዚህ ነው፣ ገሌ እንደዚያ ነው፣ ገሌ ገሌ ብሄር ነው፣ ገሌ እዚያ ነው የምንባባልበት ሳይሆን እገሌ ኢትዮጵያዊ ነው። ኢትዮጵያዊ ስለሆነም የኢትዮጵያ ህመም ያመዋል፣ የኢትዮጵያ እድገት ያሳድገዋል፣ የኢትዮጵያ ጤና መሆን ጤናውን ያጎናጽፈዋል የሚል ስሜት የሚያሳድር ሁኔታ ስለሚፈጠር ከዚህ በኋላ ባላንጣና ወዳጅ የሚባል ነገር ሳይሆን ሁሉም ወዳጅ ሆኖ ሁሉም የሚደማመጥ ሳይሆን ሆኖ፣ ቋንቋም፣ ሃይማኖትም ወይም የፖለቲካ አስተሳሰብ ምንም ልዩነት ሳይፈጥርበት ታላቋን ኢትዮጵያን ለመገንባት ከፍተኛ ጥረት የሚደረግበት ዘመን ይመጣል ብዬ አምናለሁ። ለዚህ ደግሞ አሁን ያየ ነው። ለምሳሌ ወያኔ ወረራ ባካሄደባቸው በአፋርና በአማራ ክልሎች ተፎካካሪ ፓርቲ የለ ምን የለው። ሁሉም እንደ አንድ ሰው ነው ያለው። እርዳታ ያደርጋል፣ በይፋ ይቃወማል፣ የዓለም ማህበረሰብ እውነቱ እንዲረዳ ይጠራል። ስለዚህ አንድ የመሆኑ ጉዳይ ተጀምሯል። በደንብ አጠንክረን እንቀጥልበታለን። ሰራዊት በማዋጣት ረገድ፣ ለሰራዊቱ ከውጭ ገንዘብ በመላክ ረገድ ውጭ ያለው ወገናችን በእርግጥም ኢትዮጵያዊነቱን እያሳየ ያለበት መልካም አጋጣሚ የተፈጠረበት ክፉ ነው። መነሻው ግን ደግሞ አንድ ሚመቱ እየተመለሰ መጣበት ወይም ወደ ቀደመ ክብሩና ዝናው፣ ወደ ቀደመ ከፍታው እየተመለሰ እንደሆነ ተጨባጭ ምልክቶች ወይም ተጨባጭ ማሳያዎች አሉ። የውጭ ማህበረሰብም በዚህ ሳይለያይ፣ በመንደር በጎ ሳይለያይ፣ ሃይማኖት ምክንያት ሳይሆንበት፣ ሳይለያይ፣ ሳይመጣጠል አንዲት ጠንካራ ኢትዮጵያን ለመገንባት እና ከስደት ተመልሶ እፎይ ብሎ ከወገኖቹ ጋር በታላቋ ኢትዮጵያን የሚገነባበት በሀገሩ ላይ የሚኖርበት ኑሮን ቋሚ ህይወቱን ኢትዮጵያ ውስጥ የመሰርትበት ምቹ ሁኔታ እንዲፈጠር ከውስጥም ከውጭም ተረባርበን በጋራ መሰረት አለብን የሚል መልእክት ማስተላለፍ ወዳለ እግረ መንገድ ነው። አቶ አበረ አዳሙ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባል፣ ስለ ቃለ ምልልሱ እናመሰግናለን። መልካም የአገልግሎት ዘመን እኔም በጣም ኤስቢኤስ ሬዲዮ እዚህ ድረስ ፈለጋችሁ ሀሳቡን እንዲያካፍለን ብላችሁ እድሉም ስለሰጣችሁ እጅግ በጣም አመሰግናለሁ። ገብረ ክብርልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።